The voice of America <laughs> e As we've become better at preventing complex, multifaceted attacks like 9-11. በመስከረም 1994 ዓ ም የተፈጸመብንን የመሰለን ጥቃት ለመመከት ያለን ብቃት ይበልጥ እየተወሳሰበ በመጣ መጠን ሽብርተኞቹ ለመፈጸም ቀለል ወዳሉ በእኛ ማኅበረሰቦች ውስጥ ወደ ተለመዱት ዐይነት መደዳ ግድያዎች እያዘነበሉ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሽብርን ለመዋጋት ያላቸውን ስልት ከዘረዘሩበት የከትናንት በስቲያ ምሽት ንግግር የተቀነጨበ ነው። በቅቶኛል። ከፊታችን በተደቀነ አደጋ ላይ ዐይኖቻችንም መጨፈን አንችልም። አይሲስ በቁጥጥር ሥር አልዋለም። ወደ ነጻው ዓለም ውድ ዋጋ እያስከፈለን እየተንሰራፋ ነው። የተወካዮች ምክር ቤቱ የሀገር ውስጥ ደህንነት ኮሚቴ ሊቀ መንበር ሪፐብሊካኑ ማይክል ማኮል ለፕሬዚዳንቱ ንግግር የሰጡት ምላሽ ነው። በአብይ ርዕስ ዝርዝር ዘገባ አለው። ለጋሾቻችን ብዙም ድጋፍ እያደረጉልን አደለም ያሉት በመካከለኛው ምስራቅ ባለው ጉዳይ በመጎጠራቸው ምክንያት እስካሁን እጃችን የገባ ሳይሆን በልገሳ መልክ ፕሌጅ በምንለው 163 ሚሊዮን ዶላር ብቻ ነው። ነገር ግን የሚያስፈልገው ሪሶርስ ቀደም ብለን ባወጣ ነው አሃዝ ለስምንት ነጥብ ሁለቱ 596 ነጥብ አራት ሚሊዮን ዶላር የሚያስፈልገው። እኚህኛው ደግሞ የአደጋ መከላከልና ዝግጁነት ኮሚቴ ጸሐፊ አቶ ምትኩ ካሳ ናቸው። በወቅቱ የኢትዮጵያ ድርቅና ባስከተለው ችግር ላይ ከተናገሩት የተወሰደ ነው። በመጽሔት ትንታኔው ክፍለ ጊዜ ይቀርባሉ። ጤና ይስጥልን የተከበራቸው አድማጮቻችን እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራማችን ነው። ዛሬ ማክሰኞ ህዳር 28 ቀን 2008 ዓ ምት ነው። ፕሮዲሰሩ ንጉሱ ታምሬ የምናስተናግዳችሁ ደግሞ እኔ አዲሱ አበበና ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዛችን ነው። አሁን የዓለም ዜና እናሰማለን። ኢትዮጵያና ኬንያ በሁለቱ አገሮች ድንበር ከተማ በሆነችው ሞያሌ ውስጥ በኢኮኖሚና በጸጥታ ጉዳይ ላይ የሚያተኩር ስምምነት ትናንት ተፈራረሙ። በዚህ የስምምነት ፊርማ ስነ ስርዓት ላይም የሁለቱ ሀገሮች መሪዎችና ሚኒስትሮች ተገኝተዋል። ዘጋቢያችን ገልሞ ዳዊት ከናይሮቢ የላከው ዘገባ ቀጥለው ይቀርባል። ከሶስት ሳምንት በፊት ነበር የኬንያው ዴይሊ ኔሽን ጋዜጣ የኢትዮጵያ ጸጥታ ኃይሎች የኬንያን ድንበር ጥሶ በመግባት የሶስት የኬንያ ፖሊሶች ሕይወት ስላጠፋው እርምጃ የዘገበው። ከዚያም በኋላ የኬንያ መንግስት አካባቢውን በይበልጥ ለመቆጣጠር የአገሪቱን የሰራዊት ኃይል ያሰፈረ ሲሆን፣ በኢትዮጵያ መንግስት እርምጃ ላይም ተቃውሞውን ማሰማቱ የሚታወስ ነው። ነገር ግን በትላንትና ሁለት የሁለቱ ሀገራት መሪዎች በሁለቱ ሀገራት ድንበር ከተማ በሆነችው ሞያሌ ላይ ግምቱ ወደ 200 ሚሊዮን ዶላር የሚጠጋ ኢኮኖሚንና ጽጥታን ያካተተ ስምምነት ተፈራርመዋል። ይህም ስምምነት ለአምስት ዓመታት የሚቆይ ሲሆን በኢትዮ ኬንያ ድንበር አካባቢ አብዛኛውን ጊዜ ለሚከሰተው የጸጥታ ችግር መፍትሄ እንደሚሆንም ታምኖበታል። በፍርሚያ ስነ ስርዓቱ ላይ ንግግር ያደረጉት የኬንያው ፕሬዚዳንቱ ሩ ኬንያታ ስምምነቱ በሁለቱ ሀገራት የተረሳውን አካባቢ ወደ ይፋ ያወጣል ብለዋል። ስ ሚ ኮንፍሊክት ሆን ይገባናል በእርግጥ ይህን አካባቢ ለመለወጥ የሚደረገው ጥረት ከሩቅ ግብ የሚያደርስ ነው በዚህ ድንበር አካባቢ ለሚኖሩ ወገኖችም ግጭት ድህነትና አለመረጋጋት በጣም አስቸግሯቸዋል ትልቁ ስራችንም በተቻለ መጠን ይህንን ግጭት በማስቀረት በዚህ አካባቢ የሚኖሩ የኬንያንና የኢትዮጵያ ዜጎች ልክ እንደ ሌሎች የሀገራችን ነዋሪዎች ሰላማዊ ኑሮ እንዲኖሩ ማድረግ ነው እንደ ያነው የተባበሩት መንግስታት ዘገባ ከሁለት ዓመት በፊት በ2013 በተነሳው የጎሳዎች ግጭት 7 ሺህ የሚሆኑ የኬንያ ዜጎች የኬንያ ድንበር አልፈው ወደ ኢትዮጵያ ተሰደው ነበር። በስነ ስርዓቱ ላይ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝም ይህ ስምምነት የአካባቢው ሰዎች ሰላም እንዲያገኙ ያደርጋል ብለዋል በንግግራቸው። የዚህ ፕሮግራም ጥሩነት ታሪክ በአካባቢው ነዋሪዎች ላይ ያስቀምጠውን ችግር መፍታት መቻሉ ነው። በ200 ሚሊዮን ዶላር የሚገመተውም ስምምነት በእጋድና በተባበሩት መንግስታት ድርጅት የልማት ፕሮግራም የሚደገፍ ሲሆን በኬንያ የተባበሩት መንግስታት የልማት ፕሮግራም ተወካይ ሚስስ ዮርዳኖስ በቀለ ቶማስ ሞያለን ወደ ዱባይ እለውጣታለን የሚል ተስፋ አዘል ንግግር ለታዳሚዎች አሰምቷል። በመገንባት ላይ የሚገኘው የመርለ ሞያለን መንገድ ፕሮጀክትም በመጪው ዓመት 2016 እንደሚጠናቀቅ የኬንያው ፕሬዚዳንት ቶሩ ኬንያታ አሳውቋል። ገልሞ ዳዊት ከናይሮቢ። አራት የፈረንሳይ ወታደሮች ማዕከላዊ አፍሪካ ሪፑብሊክ ውስጥ ህጻናትን አስገድዶ በመድፈር ጉዳይ በምርመራ ላይ መሆናቸውን የፈረንሳይ ባለስልጣናት አስታውቀዋል። ፈረንሳይ በሰላም አስከባሪነት የተሰማሩ ወታደሮች ማዕከላዊ አፍሪካ ውስጥ እንዳላት ይታወቃል። ምንጮች እንደተናገሩት ከሆነ አራቱ ወታደሮች ተጠርጣሪዎች የሆኑ ምስክሮች በውል አልታወቀም። ወሲባዊ ጥቃቱ ተፈጸመ የተባለው እንደ አውሮፓውያን ዘመን አቆጣጠር በ2013 ማብቂያና በ2014 አጋማሽ ላይ ሲሆን ክሱ የእንግሊዙ ዘ ጋርዲያን ጋዜጣ እስከ ዘገበበት እስከ አሁኑ ዓመት አጋማሽ ድረስ ዓለም አቀፍ ትኩረት አላገኘም ነበር። ፈረንሳይ ሪፖርቱን በ2014 እንዳገኘች የውስጥ ምርመራ ብታካሄድም ዜናውን ይፋ ባለማውጣቷ ግን በእርሷምን በተባበሩት መንግሥታት ላይ ነቀፋ ደርሶባት እንደነበር ተመልክቷል። ዜናው የሚተላለፍላቸው አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። የዩናይትድ ስቴትስ ሽብር ፈጠናን ለመዋጋት የምታደርገውን ጥረት በድጋሚ ያረጋግጡት ፕሬዚዳንት ባራክ ኦባማ አሜሪካውያን ለፍርሃት እንዳይንበረከቁ ጥሪ አሰምተዋል። ፕሬዚዳንቱ ከትናንት በስቲያ ምሽት ላይ ለህዝባቸው በቴሌቪዥን በቀጥታ ባደረጉት ንግግር የሀገሪቱን ደህንነት አስጠብቅባቸዋለሁ ያሏቸውን ስልቶች በዝርዝር ተናግረዋል። በመጽሔቱ ደግሞ ተጨማሪ ዘገባ ይኖረናል። ሩሲያ ክሪሚያን ወደ ራሷ ለመቀላቀል የምታደርገውን ሙከራ ዩናይትድ ስቴትስ በምንም መንገድ የማትደግፍ መሆኗን ምክትል ፕሬዚደንት ጆ ባይደን ለዩክራይን ምክር ቤት አባላት አረጋግጠዋል። በዚህም የፓርላማውን አባሎች ከፍተኛ አድናቆት አግኝተዋል። ዛሬ ሩሲያ የዩክራይንን ሉዓላዊ ግዛት ወራለች ያሉት ባይደን ግልጽ መሆንሻለሁ ዩናይትድ ስቴትስ የሩሲያን ወረራ አትደግፍም፣ ከዚህ ቀደምም አልደገፈችም፣ ወደፊትም አትደግፍም ብለዋል የዩናይትድ ስቴትሱ ምክትል ፕሬዚደንት ባይደን ይህን ያሉት በዩክራይን ያደረጉትን የሁለት ቀናት ጉብኝት ዛሬ ማክሰኞ ከማጠናቀቃቸው ቀደም ብሎ ነው። የሶሪያውን ጦርነት ከፍጻሜ ሊያደርስ የሚችል ውይይት በቀጣዩ ሳምንት እንደሚካሄድ የዩናይትድ ስቴትስ ውጭ ጉዳይ ምስር ጆን ኬሪ ተስፋቸውን ገለጡ። ኬሪ ፓሪስ ውስጥ ከተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪ ሙንጋራ ከተነጋገሩ በኋላ በሰጡት ቃል ከአስር ቀን በኋላ ማለትም ታህሳስ ስምንት ቀን ኒውዮርክ ላይ የሚካሄደውን ውይይት ተገለጸ። መጪው ሳምንት የሚከናወኑት ሁኔታዎች ይወስኑታል ብለዋል። እነዚህም አንዱ በሳውዲ አረቢያ የሚመራው የሶሪያ ተቃዋሚዎች ስብሰባ መሆኑ ነው። ሳውዲ አረቢያ ፕሬዚዳንት በሽር አልአሳድንና የአይሲስ ነውጠኞችን ጨምሮ የሚቃወሙትን የሶሪያ ቡድኖች ለማገናኘት ቀዳሚ ሚና በመጫወት ላይ መሆኑ ይታወቃል። በየመን መንግስት ደጋፊ ኃይሎችና በሽምቅ ተዋጊዎች መካከል በቀጣዩ ሳምንት ስዊዘርላንድ ውስጥ በተባበሩት መንግስታት ድርጅት ሸምጋይነት በሚካሄደው ውይይት የሰባት ቀን የተኩስ አቁሙ ሊደረጋል ብለው ተስፋ እንደሚያደርጉ የየመን መሪዎች አስታውቀዋል። ፕሬዚዳንት አብድ ራቡ ማንሱር ሃዲ ለተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በላኩት ደብዳቤ ላይ የሁቲ አማጽያን ከተስማሙ የተኩስ አቁሙ ውል ሊራዘምም እንደሚችል ገልጸዋል። የተባበሩት መንግስታት ድርጅት ልዩ ልኡክ ኢስማኤል ኡል ሼክ አህመድ ሁለት ወገኖች የዛሬ ሳምንት ታኅሣሥ አምስት ቀን የሰላም ድርድሩን ለመጀመር መስማማታችን ትናንት ሰኞ ይፋ ባደረጉበት ወቅት ሲናገሩ፣ ለጊዜውም ቢሆን የተኩስ አቁም ውል እንደሚኖር እርግጠኛነታቸውን ገልጸዋል። የቀድሞው ፕሬዚደንት አሊ አብደላ ሳለህ ታማኝ የሆኑ የሕዝባዊው ኮንግረስ ባለሥልጣናትም በዚህ የሰላም ድርድር ላይ ይካፈላሉ ተብሎ ይጠበቃል። በመጨረሻም ፍቅረኛውን ገድሏል ተብሎ ባለፈው ሳምንት በአንድ የይግባኝ ሰሚ ፍርድ ቤት የተፈረደበት የደቡብ አፍሪካው አትሌት ኦስካር ፒስቶሪየስ ጉዳዩን በያዙት አንድ የደቡብ አፍሪካ ዳኛ ዛሬ የዋስ መብቱ እንደተከበረለት ተገልጧል። እንደ አውሮፓ አቆጣጠር በ2013 ፍቅረኛውን ሪቫ ስቴንካምፕን በመግደል ወንጀል ተከሶ በቁም እስር ላይ የነበረው የኦሎምፒክ አትሌት ፒስቶሪየስ ዛሬ በቀጠሮው መሰረት ፍርድ ቤት በቀረበበት ወቅት ነው ዳኛው የዋስ መብቱን የጠበቁለት። ዳኛ ኦብሪ ለድዋባ በሰጡት ብይን መሰረት ፒስቶሪየስ በ ስድስት መቶ ዘጠና ዶላር ዋስትና ቢሰጠውም በቁ ምስር ሆኖ ነገር ግን በፈቃዱ ከቤት ውጪ ሊንቀሳቀስና በኤሌክትሮኒክስ መሳሪያ ቁጥጥር ሊደረግበት እንደሚችል ተመልክቷል። ፍርድ ብይን የሚሰጥበት ቀጣዩ ቀጠሮ ለመጪው ሚያዝያ 26 2008 ም መሆኑም ተገልጧል። ዜናው አበቃ። ዜናዎቹን ሰማን። ወደኋላ ከሚቀርቡ ዝግጅቶች አንድ ሁለቱን ለማስተዋወቅ ምንምን አይነት አሰቃቂ ፎቶዎችን በየሶሻል ሚዲያው እንደምናይ ሁላቸውም የምታውቁት ነገር ነው። ለእኔ ኢትዮጵያም ተኝታ ድንጋይ፣ ትልቅ ድንጋይ ተጭኖባት ነው የምትታየኝ። የሆኑ ሰዎች በግራ በኩል ያለውን ይሄ ብቻ ነው የሚመለከተን ብለው ለማንሳት ይሞክራሉ። የተወሰኑት በቀኝ በኩል ያለውን፣ የተወሰኑት ምናምን። እንደዛ አይደለም መሆን ያለበት፣ አንዳችንም የሌላችንም ህመም ነው። ከጥቂት ወራት በፊት ከኢትዮጵያ እስር ቤት የተለቀቀችውና በቅርቡ ወዲህ ወደ ዩናይትድ ስቴትስ የመጣችውን ጋዜጠኛና መምህርት ሪዮት አለሙን ድምፅ ነው የሰማችሁት። ሪዮትን ለማክበር ባለፈው እሁድ እዚህ ዋሽንግተን ዲሲ ልዩ ስነ ስርዓት ተካሂዷል። ዘገባው ወደ ኋላ ላይ ይቀርባል። እርግጥ ነው እንዴ በተለይ ኢትዮጵያን በምናነሳበት ጊዜ ትልቋ እናት ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ርእሰ ሊቃን ጳጳሳት እዛ ፓትርያርኩ ጳትርያርክ ማቲያስ እሳቸውም እንግዲህ ሊጋብዙ ይገባል። ሌሎችም ደግሞ ሙስሊሞችም አሉ። የእስልምና ጉባኤ አለ። እንዲሁም ደግሞ መካነ ኢየሱስ እና የወንጌላውያን ህብረት አለ። ብፁ ካርዲናል ብርሃነ ኢየሱስ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ የሮማው ሊቀ ጳጳስ አቡነ ፍራንሲስ ኢትዮጵያን ይጎበኙ እንደሆን ተጠይቀው ለቀረበላቸው ጥያቄ ከሰጡት መልስ የተቀነጨበ ነው። አቡነ ብርሃነየስ ከቪኦኤ ጋር ያደረጉት ቃለ ምልልስ የመጀመሪያ ክፍል በዚህ ምሽት ስርጭታችን ይቀርባል። አሁን የዕለቱ አብይ ርዕስ የዩናይትድ ስቴትስ ሽብር ፈጠራን ለመዋጋት የምታደርገውን ጥረት በድጋሚ ያረጋገጡት ፕሬዚዳንት ባራክ ኦባማ አሜሪካውያን ለፍርሃት እንዳይንበረከኩ ጥሪ አሰምተዋል። ቀደም ሲል በዜናችንም እንደጠቀስ ነው። ፕሬዚዳንቱ ከትናንት በስቲያ ምሽት ላይ ለሕዝባቸው በቴሌቪዥን በቀጥታ ባደረጉት ንግግር የሀገሪቱን ደህንነት አስጠብቅባቸዋለሁ ያሏቸውን ስልቶችም ዘርዝረዋል። ሜሪ አሊስ ሰሊናስ ከዋይት ሀውስ፣ ሲንዲ ሴይን ከኮንግረስ ያጠናቀሯቸውን ዘገባዎች ሰለሞን አባተ ጨምቆ ሲያበቃ እንደሚከተለው አዘጋጅቷቸዋል። የካሊፎርኒያዊቱ ሳን በርናርዲኖ ውስጥ በአሜሪካዊው ሰዒድ ፋሩቅና የፓኪስታን ተወላጅ በሆነችው ሚስቱ ታሽፊን ማሊክ የተፈጸመውን ጅምላ ግድያ በእስላማዊ መንግሥት ቡድን የተነሳሳ የሽብር አድራጎት ነው ብለው መርማሪዎች እንደሚያምኑ እየተነገረ ነው። ፕሬዚደንት ኦባማ በከትናንት በስተያ ምሽት ንግግራቸው ግድያውን ያነሳሳው ምን እንደሆነ ሲናገሩ እንዲህ ብለዋል። ሁለቱ ሰዎች በአሜሪካና በምዕራቡ ዓለም ላይ ጦርነት እንዲከፈቱ ወደሚጣራ የተዛባ የእስልምና ትርጉምን ወዳነገበ የተጋነነ መነሳሳት ወደ መራው የጨለማ መንገድ ተጉዘዋል። ማጥቂያ መሣሪያዎችን፣ ጥይትና ፈንጂዎችን አከማችተዋል። ስለዚህ ይህ የሽብር አድራጎት ነው። ይሁን እንጂ የሳን በርናርዲኖው ጥቃት በአንድ ኃይል የታዘዘ ይሁን ወይም የአንዳች ግዝፈት ያለው ሴራ አካል ቆርጦ ለመናገር የሚያስችል ማስረጃ መርማሪዎቹ እስካሁን አለማግኘታቸውን ፕሬዚደንቱ አመልክተዋል። አሜሪካ በሽብር ፈጣሪዎች ላይ ጫናዋን እያበረታች በመጣች መጠን ስጋቶቹም ገጽታቸውን እየቀያየሩ እየመጡ ናቸው ብለዋል። As we've become better at preventing complex, multifaceted attacks like 9/11. በመስከረም 1994 ዓ.ም የተፈጸመብንን የመሰለን ጥቃት ለመመከት ያለን ብቃት ይበልጥ እየተወሳሰበ በመጣመጠን መጠን ሽብርተኞቹ ለመፈጸም ቀለል ወዳሉ በእኛ ማኅበረሰቦች ውስጥ ወደ ተለመዱት ዓይነት መደዳ ግድያዎች እያዘነበሉ ነው። ዩናይትድ ስቴትስ ኢራቅና ሶርያ ውስጥ በእስላማዊ መንግስት ቡድን ላይ ጫና ማሳደሯን እንደምትቀጥል ቃል የገቡት ፕሬዚዳንት ኦባማ ጽንፈኞቹን ድል ለመንሳት በዩናይትድ ስቴትስ የሚመራውን ጥምረት ይበልጥ እየገነቡና እያጠናከሩ እንደሚቀጥሉ፣ ለሶርያ ቀውስም የፖለቲካ መፍትሔ ለመፈለግ እንደሚጥሩ ተናግረዋል። ትዳር ከመመስረት ጋር የተያያዘው የአሜሪካ ቪዛ መርሃ ግብር እንደገና እንዲፈተሽ ጠይቀዋል። ፕሬዚደንቱ እንደ ሳን በርናርዲኖ አይነት ሌላ ጥቃት እንዳይፈጸም ኦባማ ስልቶቻቸውን በተከታታይ እየፈተሹ እንደሚለዋውጡና የአሜሪካን ሕዝብ ደህንነት ለማረጋገጥ በሚያደርጉት ጥረት እንደሚገፉ በዚሁ የከትናንት በስቲያ ምሽት ንግግራቸው ቃል ገብተዋል። በሌላ በኩል ደግሞ ሪፐብሊካኑ እንደ ራሴ የተወካዮች ምክር ቤቱ የሀገር ውስጥ ደህንነት ኮሚቴ ሊቀመንበር ማይክል ማኮል ፕሬዚደንቱ ሊነድፉ የሚገባቸው ፍጹም አዲስ ስትራቴጂ ነው ብለዋል። በቅቶኛል። ከፊታችን በተደቀነ አደጋ ላይ አይኖቻችንን መጨፈን አንችልም። አይሲስ በቁጥጥር ስር አልዋለም። ወደ ነጻው ዓለም ውድ ዋጋ እያስከፈለን እየተንሰራፋ ነው። ህዳር ውስጥ በሦስት ሳምንታት ጊዜ ውስጥ ብቻ በሦስት የተለያዩ አህጉሮች ትልልቅ ጥቃቶችን አድርሷል። በሚቀጥሉት ሳምንታት ውስጥ የደህንነት ጥበቃውን ለማጠናከር የሚያስችል የአዲስ ህግ ረቂቅ እንደሚያቀርቡ ማኮል ተናግረዋል። ጥቃቶቹን ለማስቆም ኦባማ ስልቶቻቸውን መለወጥ እንደሚኖርባቸው የጆርጅ ታውን ዩኒቨርሲቲው የጸጥታ ጥናቶች ማዕከል የደህንነት ተንታኝ ኒኮላስ ፓላሪኖ ከቪኦኤ ጋር በስካይፕ ባደረጉት ቃለ ምልልስ ተናግረዋል። አሜሪካ ውስጥም ይሁን በዓለም ዙሪያ የትም ቦታ ያለ ሽብር ፈጣሪ መሳሪያ ማግኘት ከፈለገ ያገኛል። አንድ ሽብር ፈጣሪ የቤቱ ውስጥ ቦምብ ወይም ማንኛውንም ፈንጂ መስራት ከፈለገ ሊያደርገው አይሳ ነው። ባለፈው የአውሮፓውያን ወር ኖቬምበር ውስጥ ፈረንሳይ ዋና ከተማ ፓሪስ ለተጣለና አንድ መቶ ሰላሳ ሰው ለተገደለበት፣ ብዙዎች ለቆሰሉበት ጥቃት፣ ግብፅ ሲና በረሃ ውስጥ አየር ላይ ለተቃጠለውና ለወደቀው አንድ የሩሲያ የመንገደኞች አይሮፕላን ጥቃት፣ ባንግላዴሽ ውስጥ በስለትና በመሳሪያ ለተፈጸሙ ግድያዎች ጥቃት፣ ሦስት ትልልቅ ለተባሉ የሽብር ጥቃቶች እስላማዊ መንግሥት ቡድን ኃላፊነት ወስዷል። ፕሬዚደንቱ በዚሁ በዐይነቱ አልፎ አልፎ ብቻ በሚያደርጉት የከትናንት በስቲያ ምሽት ንግግራቸው በብርቱ ዝተዋል። አይስልንና ሌላ ማንንም እኛን ለመጉዳት የሚነሳን ድርጅት እናጠፋለን። ስኬታችን የሚለካው ደግሞ በዛቻና በፉከራ ወይም እሴቶቻችንን በመጣል አይደለም ወይም በፍርሃት በመዋጥም አይደለም። እንደ አይሲል አይነቶች ቡድኖች የሚጠብቁት እንደዚያ እንድንሆን ነው። ይልቅ ይበልጥ ጠንካሮችና ብልጦች፣ ይበልጥ ተጣጣፊና ቆፍጣኖች ሆነን እንወጣለን። ለዚህ ደግሞ ማንኛውንም የአሜሪካዊ ኃይል አማራጮች ግምት ውስጥ እናስገባለን። ለፕሬዚደንቱ ንግግር ከአሜሪካውያን የተሰጡት ምላሾች በየፓርቲያቸው መስመር አንጻር የቆሙ ሆነው ተስተውለዋል። ሪፐብሊካኑ ፕሬዚደንታዊ እጩዎች ነቅፈዋቸዋል። ብዙዎች ዴሞክራቶች ደግሞ ሲያሞግሷቸውና ድጋፋቸውን ሲቸሯቸው ተሰምተዋል። ገለልተኛ ናቸው የሚባሉት ተንታኝ ሴት ጆንስ ፕሬዚደንቱ ብዙ እውነት የሆኑ ፍሬ ሐሳቦችን መናገራቸውን አጠንክረው ይጠቁሙና ግን ይላሉ ነገር ግን ዩናይትድ ስቴትስ በእነዚህ ጉዳዮች ዙሪያ በውጭ ካሉ ችግሮች ጋር አሁንም እየታገለች ስለመሆኑ ይበልጥ ግልጽ በሆነ ሁኔታ መነጋገር ያለብን ይመስለኛል። እንዲህ አውዳሚ የአየር ጥቃት ዘመቻ እየተካሄደም እስላማዊ መንግሥት አሁንም ኢራቅና ሶሪያ ውስጥ አንባር ክፍለሀገርና ራቃን ጨምሮ ግዙፍ የሆነ ክልል እንዲያዙ ስለመሆናቸው እንዲሁም ይዞታቸውን ወደ ሊቢያ፣ የመን፣ ሶማሊያ፣ አፍጋኒስታን፣ ፓኪስታንና ሌሎችም አካባቢዎች እያስፋፉ ስለመሆናቸው ፕሬዚደንቱ በቀጥታ አልተናገሩም። እስካሁን በአይሲል ላይ እየተካሄዱ ያሉ ድብደባዎችን የአሜሪካው ጦር ኃይሎች ጠቅላይ አዛዥ በፕሬዚደንታዊ ሥልጣናቸው እያዘዙ መቆየታቸውን የተናገሩት ሚስተር ኦባማ በሽብር ፈጣሪዎች ላይ በሚካሄደው ዘመቻ ወታደራዊ ኃይል ማንቀሳቀስ እንዲችሉ የተወካዮች ምክር ቤቱ ጥያቄያቸውን እንዲያጸድቅና ይሁንታ እንዲሰጣቸው በድጋሚ ጠይቀዋል። የሪፐብሊካኑ እንደራሴዎች መሪዎች ግን ጉዳዩን እስካሁን ለድምፅ አላቀረቡትም። አብይ ርዕሱን ነበር የሰማነ። የተከበራቸው አድማጮች ወደ መጽሔቱ ትንታኔ የመጀመሪያ ዘገባ እናልፋለን። በኢትዮጵያ በተከሰተው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር ከ8.2 ሚሊዮን ወደ 10.2 ሚሊዮን ከፍ ማለቱን መንግሥት አስታውቋል። ይህም ሆኖ እስካሁን ባለው ጊዜ ከለጋሾች እየተገኘ ያለው ድጋፍ አነስተኛ መሆኑን የአደጋ መከላከልና ዝግጁነት ኮሚቴ ጸሐፊ አቶ ምትኩ ካሳ ተናግረዋል። ድርቁ ባለፉት ሐምሳ ዓመታት በሀገሪቱ ከተከሰቱ ሁሉ አስከፊ ነው ሲል የገለጸው የሕፃናት አድን ድርጅት ሴቭ ዘ ችልድረን በበኩሉ ዓለም አቀፍ ማኅበረሰብ ድጋፍ እንዲያደርግ ጥሪ አቅርቧል። ዘጋቢያችን እስክንድር ፍሬው ዝርዝር ዘገባውን ያቀርባል። በበልግ ዝናብ መጥፋትና ኤልኒኖ ባስከተለው ድርቅ ምክንያት በሚሊዮኖች የሚቆጠሩ ኢትዮጵያውያን ለምግብ እጥረት ተጋልጠው ቆይተዋል። 8.2 ሚሊዮን የነበረው የአስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር 10.2 ሚሊዮን መድረሱንም መንግስት ትናንት ይፋ አድርጓል። በአዲስ አበባ በተካሄደና በድርቅ ምላሽ ላይ በአተኮረ ስብሰባ አዲሱን የተረጂዎች ቁጥር ይፋ ያደረጉት የአደጋ መከላከልና ዝግጁነት ኮሚቴ ጸሐፊ ምትኩ ካሳ ናቸው። ድርቁ በሀገሪቱ 430 ወረዳዎች በሦስት የአስከፊነት ደረጃዎች ተከፋፍሎ መከሰቱን በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሱት አቶ ምትኩ አስረድተዋል። እስካሁን ከነበረው ሁኔታ በመነሳትም ከለጋሾች እየተገኘ ያለው ድጋፍ በቂ እንዳልሆነ ተናግረዋል። አቶ ምትኩ ለጋሾቻችን ብዙም ድጋፍ እያደረጉልን አደለም ያሉት በመካከለኛው ምስራቅ ባለው ጉዳይ በመጎጠራቸው ምክንያት እስካሁን እጃችን የገባ ሳይሆን በልገሳ መልክ ፕሌጅ በምንለው 163 ሚሊዮን ዶላር ብቻ ነው ነገር ግን የሚያስፈልገው ሪሶርስ ቀደም ብለን ባወጣነው አሀዝ ለስምነት ሁለቱ አምስት መቶ ዘጠና ስድስት ነጥብ አራት ሚሊዮን ዶላር ነው የሚያስፈልገን። ስለዚህ አንድ ሶስተኛም ጭምር ያልሞላ በጀት ነው ከውጭ እያገኝ ያለ ነው፣ በእጃችን የገባም አይደለም። ይሄ እስካሁን ለምግብ እጥረት ለተጋለጡት ወገኖች ያስፈልግ የነበረው ከ596 ሚሊዮን ዶላር በላይ ነበር። አሁን ባለው ሁኔታ ግን የሚያስፈልገው የገንዘብ መጠንም ከፍ ብሏል። በዚህ መሰረት ለሚቀጥሉት አስራ ሁለት ወራት አንድ ነጥብ አራት ቢሊዮን የአሜሪካን ዶላር ወይም ከ25 ቢሊዮን ብር በላይ እንደሚያስፈልግ ነው የተገለጸው። ታላቁን የሕዳሴ ግድብ ገንብቶ ለመጨረስ የሚያስፈልገውን አንድ ሶስተኛ ማለት ነው። በእርግጥ አሁን ይፋ የተደረገው የተረጂዎች ቁጥር የተባበሩት መንግስታት ድርጅት ከገመተው 15 ሚሊዮን ያነሰ ነው። አቶ ምትኩ ቀደም ሲል ከቪኦኤ ጋር ባደረጉት ቃለ ምልልስ እንዳሉት በዓለም አቀፉ ተቋም ሲገለጽ የቆየው ቁጥር ትንበያ እንጂ ስምምነት የተደረሰበት አይደለም። 15 ሚሊዮን ትንበያ ነው። ትንበያ ማለት የኢሊኖን ጥንካሬ መሰረት በማድረግ የሊኖ ክስተት እንግዲህ የተለያዩ ጉዳቶችን አብሮ ይዘው የሚመጣው አንዳንድ ያልተጠበቀ ዝናብ ስለሚያጠፋ ያልተጠበቀ ዝናብም፣ ሁለታ ደግሞ የድርቅ ጥንካሬንም ግምት ውስጥ በማስገባት ትንበያ በማድረግ ነው 15 ሚሊዮን። ስለዚህ አሁን የክረምት ግምገማው 15 ሚሊዮን የሚባለውን፣ 20 ሚሊዮን የሚባለውን፣ 10 ሚሊዮን የሚባለውን የትኛው ትክክል ነው የሚለውን ጭምር በሚመልስ አግባብ የተሰራ ነው። ለዚህ 15 ሚሊዮን አሁን ትንበያ ነው ብሎ ነው መውሰድ የሚቻል። ትንበያ ሲባል እንግዲህ ከሁኔታ ስናይ ሊሆንም ላይሆንም ይችላል። ስለዚህ ትክክለኛው የምህርን ግምገማ ተከትለን የምናገኘው ውጤት ነው ትንበያ ሲባል። ስለዚህ እናንተ በምታውቁት መንገድ የወጣ ነው ማለት ነው። 15 ሚሊዮን የሚለው እናንተ የተነበያችሁት ነው ወይስ ከየት የተተነበ ነው? ይሄ ዩኤን ኦቻ ያወጣው። ዩኤን ኦቻ ብዙ ጊዜ ምንድነው የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ሲያወጣው ነው። ብዙ ጊዜ የሚጠቀሙ ምንድ ነው ሀብት ለማሰባሰብ ይጠቀሙባቸው እነዚህ መረጃዎች። ለዚህ ኢንተርናሽናል ዶነሮችን አለርት ለማድረግ በንቃት እንዲጠብቁ ለማድረግ የሚወጡ ናቸው። ለዚህ እሱ ማለት ዩኒላተራል ነው። ዩኒላተራል ማለት ተናጠል። አዎ ለዚህ ትክክለኛ ሕዝብ ብለን የምንወስደው ለወደፊቱም ቢሆን ሊታወቅ የሚገባው ትክክለኛ ሕዝብ ብለን የምንወስደው የጋራ የሰብአዊ እርዳታ ጥያቄ የምናቀርብበት ሰነድ የጆይንት የማታ ሪኳርመንት ዶኪመንት የምንለው እሱ ላይ የሚወጣው ፊገር ነው። ለምግብ እጥረት ከተጋለጡት 10.2 ሚሊዮን ሰዎች ወደ 6 ሚሊዮን የሚጠጉት ህጻናት መሆናቸውን የጠቀሰው ሴቭ ዘ ችልድረን ትናንት ባወጣው መግለጫ ዓለም አቀፍ ጥሪ አቅርቧል። ምላሽ ለመስጠት 1.4 ቢሊዮን ዶላር የሚጠይቀውና ባለፉት 50 ዓመታት ውስጥ ከታዩት ሁሉ አስከፊ የሆነው ድርቅ አሁን በኢትዮጵያ እየተከሰተ ነው ብለዋል፣ በመግለጫው የተጠቀሱት የድርጅቱ የኢትዮጵያ ዳይሬክተር ጆን ግራሃም። እናም ዓለም አቀፍ መሪዎች ሳይዘገይ እንዲነቁና ድጋፍ እንዲያደርጉ ጠይቀዋል። ሳይዘገይ ድጋፍ ማድረግ ወደፊት በቀን ሊወጣ የሚችለውን ስምንት ሚሊዮን ዶላር ሊያድን እንደሚችልም መግለጫው አመልክቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በኦሮሚያ ክልል የተለያዩ ከተሞች በሚገኙ ትምህርት ቤቶች ተማሪዎች መሰንበቻውን በማካሄድ ላይ ያሉትን ተቃውሞ እንቅስቃሴ አሁንም መቀጠላቸው ተዘግቧል። የአንዳንድ የአካባቢዎቹን ነዋሪዎችና በዚያ የሚንቀሳቀስ የተቃዋሚ ፖለቲካ ድርጅት የሰጠውን ምላሽ ጨምሮ አሉላ ከበደ ተከታዩን ይዞ ቀርቧል። አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ፣ በኦሮሚያ ክልል የተለያዩ አካባቢዎች የተማሪዎች እንቅስቃሴ መቀጠሉን ከየ አካባቢዎቹ ያገኘናቸው መረጃዎች ጠቁመዋል። በቅድሚያ የነኚህ ተቃውሞ እንቅስቃሴዎች መሰረት ምንድን ነው? እንግዲህ የተማሪዎቹ እንቅስቃሴ ዋናው መነሻ ነጥቡ አዲስ አበባ ዙሪያ ያሉ የኦሮሚያ ከተሞችን ወደ ፍንፍኔ ለመቀላቀል የታሰበ ማስተር ፕላን በሚል ሰበብ ተዘጋጅቶ የወጣውን ሕዝቡ ያልመከረበት እና ተቃውሞ የገጠመው በመሆኑ ባለፈው ዓመት ዘንድሮ ደግሞ እምባልኩት አይነት የኦሮሚያ ጨፌ የኦሮሚያ ከተሞች አዋጅ የሚባል አንድ አዋጅ አወጥተዋል። ያ አዋጅ ማስተር ፕላኑን በጓሮ በር ነው ያስገባው የሚል አይነት ተቃውሞ ነው ያለው። ማስተር ፕላኑ እንግዲህ ተቀባይነት ያላገኘ ጉዳይ ስለሆነ በዚያ አዋጅ መሰረት አንደኛ፣ የኦሮሚያ ከተሞች በነዋሪዎቻቸው ውሳኔ ከሌላ ከተማ ጋር ሊዋሃዱ ይችላሉ፤ ሁለተኛ፣ ስማቸውን ሊቀይሩ ይችላሉ፤ ሶስተኛ፣ ለልማት ተብሎ ደግሞ ገበሬው በካሳ ክፍያ ከመሬቱ ላይ ማስነሳት ይቻላል የሚሉ ሶስት አንኳር ነጥቦችን የያዘ አዋጅ ነው ይሄ አዋጅ። እነኚህ ናቸው የተቃውሞ መነሻ። አቶ በቀለ እንደ ገለጹት በአዲስ አበባ ማስተር ፕላን ጥያቄ ዙሪያ የተነሳው አዲስ አበባን የሚያዋስኑ የኦሮሚያ አካባቢዎች ከተሞችና የገጠር አካባቢዎች ጥቅም ይጎድላል በሚል ስጋት የተነሳው ይህ ጥያቄ ከዚህ ቀደምም በተመሳሳይ ተነስቶ የነበረ ጠንከር ያለ ተቃውሞ የገጠመውና ግጭቶችም የተፈጠሩበት እንደሆነ ይታወሳል። አሁን የቀረበውስ በምን መልኩ ነው? ያው ሀሳብ ነው ተመልሶ አሁን በገለጹልን አዋጅ የተካተተው። አዎ እንግዲህ አሁን በፊት ማስተር ፕላኑ ያው እንደሚታወቀው ህዝቡ ተቃውሞት፣ በአምቦ ላይም የብዙ ሰው ህይወት ጠፍቶበት ነበረ፣ ብዙ ንብረትም ወድሟል። ከዚያ በኋላ ያንን ማስተር ፕላን ከማለት በዚህ መልክ ቢወጣ ይሻላል በሚል ነው ይመስለኛል። በመጀመሪያው የጨፌ ስብሰባ በመጀመሪያው ቀን አዲስ ፓርላማ ተመራጮቹ ልክ እንደቀረበ ምክክር ሳይደረግ ሳይተዋወቁ ህጉ ጠቃሚ ነው ወይስ አይጠቅምም? ተብሎ ክርክር ሳይደረግለት በአንድ ቀን የትዕዛዝ በሚመስል መልኩ ነው የአዋጅ በአንድ ቀን ውስጥ ተጣድፎ የጸደቀው። እንግዲህ ይሄ ነው ያጠራጠረው ሰውንም ጥርጣሬ ውስጥ የከተተው። እንዴት ነው ይህንን የሚያህል ግዙፍ ነገር ግዙፍ አዋጅ በአንድ ቀን ጀንበር ሊጸድቅ የቻለበት ነገር ምንድን ነው? ነው ሌላው ደግሞ ማስተር ፕላኑንም በተመለከተ ከዚህ ቀደም አንድ ባለስልጣን ወደዳችሁም ጠላችሁ ይሄ ማስተር ፕላን ተፈጻሚ ይሆናል፣ የሚሉትን ደግሞ ልክ እናስገባቸዋለን የሚል ከትልቅ ባለስልጣን ተነግረዋል። ከዚያ ጋር እንግዲህ ነው የሚያያዘው ነገሩ። ተቃውሞም ያለው አዲስ ነገር ሳይሆን በዛው ማስተር ፕላን በሌላ መልክ የመጣ በትዕዛዝ እንዲጸድቅ የተደረገ በግዳጅ እንዲጸድቅ የተደረገ ያስመስለዋል። አቶ በቀለ እስኪ እንደ ተቃዋሚ ፓርቲ ደጋፊዎቻችሁና ተከታዮቻችሁ ባሉባቸው በምትንቀሳቀሱባቸው የተለያዩ አካባቢዎች ስለዚህ ጉዳይ መከታተላችሁን በዘገባዎችም ገልጠዋል እና እስኪ ያስረዱን። ለመሆኑ የሚታየው እንቅስቃሴ ገጽታ ምን ይመስላል? ምንስ አይነት ምላሽ በመንግስት በኩል እያገኘ ነው? እንግዲህ ይህ ከመነሻው የልማት ተቃውሞ ህዝቡ የለውም። ማስተር ፕላንም ሆነ ማንኛውም እቅድ ሲወጣ በመጀመሪያ ደረጃ ህዝብ መክሮበት፣ ህዝብ አውቆ ተስማምቶበት፣ ጥቅሙ ተጠብቆለት፣ ልማቱ ለራሱ መሆኑን አምኖበት ሊሆን ይገባል የሚል አመለካከት አለን በፓርቲያችን በኩል አሁን ይህንንም ጥያቄያችንን ደግሞ ለመንግስት አቅርበናል። ምንድን ነው አዲስ አበባ ከተማ ብታድግ ጠቀሜታው ለሁላችን ነው። ነገር ግን በአዋጅ የተፈጥሮ ሀብትን በተመለከተ ሪሶርስን በተመለከተ በኦሮሚያ መሀል ውስጥ ነው የምትገኙ አዲስ አበባ። ስለዚህ ልዩ ጥቅም ይጠበቅላታል ይላል አንቀጽ አርባ ዘጠኝ አምስት እና በዚያ መሰረት ለሀያ ሰባት አመታት ላለፉት ሀያ አምስት ሀያ ስድስት አመታት ይሄ ህግ አልወጣም። ይሄም አንድ ትልቅ ችግር ነው። ለምን አዲስ አበባ ከተማ ትደግ ከተባለ እንዴት ነው ልታድግ የምትችለው? ለምሳሌ አሁን ዋሽንግተን ዲሲ የእናንተን ከተማ ብንወስድ፣ ሜሪላንድ ከሱ ቀጥሎ ያለ ነው። በፌደራል ስርዓት ነው የሚተዳደሩት እና ስንዝር መሬት ያለ ምክንያት አይወሰድበትም፣ ድንበር አለው። አዲስ አበባ ከተማም አሁን እንደዚሁ ሌሎቹም ከተሞች ድንበር አላቸው። ያንን ድንበር ለማስፋት እና መሬት ተጨማሪ ለመውሰድ ነው የሚል ስጋት አለን። ሌላው ጉዳይ ደግሞ ልማት ሲባል ምንድን ነው? ልማት ሲባል አንደኛ ነገር ኮንዶሚኒየም የሚሰራበት ቦታ ሁልጊዜ ጊዜ ቤት ሲሰራ ነባሩ ገበሬ መገፋት አለበት ወይ? ነባሩ ገበሬ ጥቅሙን ማጣት አለበት ወይ? ነው የእሱም መብት ነው መጠበቅ ያለበት የሚል ጥያቄ አለን። ለእሱም ያስፈልገዋል። እሱ መኖሪያ የለውም። የሚጠጣው ንጹህ የለውም። አርሶ የሚኖረው የሚያውቀው ሞያ ደግሞ እርሻ ብቻ ነው። ከዚያ መሬት ላይ በሚፈናቀልበት ጊዜ ገንዘብ ሰጥተው ያን ገንዘብ ምንድን ነው የሚያደርገው? የሁሉ ዝርዝር ጥናት ሳይካሄድ የታቀደ ነገር ነው ከመጀመሪያውኑ። አሁን በአሁኑ ሰዓት ደግሞ የተነሳው ጥያቄ ማስተር ፕላኑ መሰረዝ አለበት አይጠቅምም አሁን የወጣ አዋጅ መሰረዝ አለበት አይጠቅምንም የሚል ጥያቄ አንቀጽ አርባ ዘጠኝ አምስትም ደንብ ወጥቶለት ከአዲስ አበባ ከተማ ሊገኝ የሚገባው ጥቅም ማግኘት አለብን የሚል ጥያቄ ቀርቧል። ያንን ጥያቄ መንግስት በተገቢው መልስ አልሰጠም። በሰላማዊ መንገድ ነው የጥያቄው የቀረበው። አሁን እየሆነ ያለው ምንድን ነው? አንድ ቦታ ላይ ግንጪ ላይ ተማሪዎች የጭልሞ ደን የተፈጥሮ ደን ነው እሱ ለግለሰብ ተሽጧል። የግንጭ ትምህርት ቤት ደግሞ በዙሪያው ለሱ የተከለለ መሬት የካቢኔ አባላት ሸንሽነው ተከፋፍለውታል በሚል እዛ አካባቢ ላይ ተነሳ። ከዛ በኋላ ቀድሞውኑ ብሶት ስለነበረ ወደ አምቦ፣ ወደ ነቀምት፣ ወደ ግንቢ፣ ወደ ደምቢዶሎ፣ አርሲ ዩኒቨርሲቲዎች ውስጥም ሁሉ ተዛመተ። ይሄ ነገር በመጀመሪያ በኤሌመንተሪ ስኩል ደረጃ፣ ከዛ ወደ ሀይ ስኩል፣ ከዛ ወደ ዩኒቨርሲቲዎች እያለ ነው የመጣው። መንግስት አሁንም ቢሆን እኛ አጥብቀን የምንቃወመው በሰላማዊ መንገድ የመሰለፍና ሀሳብ መግለጽ ወንጀል አይደለም። በሀገሪቱ ሕግ ላይ የተፈቀደ ነው። ነገር ግን መንግስት ድብደባ፣ ስም ማጥፋት ከጸረ ምናምን ከጸረ ሕዝብ ጋር ከጸረ ሰላም ሀይሎች ጋር የማያያዝ ታሪካዊ ቁርኝት አለው። ብዙ ጊዜ እንደዚህ ይላሉ። አሁንም ደግሞ ሰዎች በሰላማዊ መንገድ ያቀረቧቸው ጥያቄዎች በውይይት መልስ ሊሰጣቸው ሲገባ እስክሪብቶ በያዙ ልጆች ላይ ተኩስና የቆመጥ ውርጅብኝ ነው የወረደባቸው። ይሄ ለበለጠ አመጽ ለበለጠ እንቅስቃሴ ነው የጋበዘው። በዚህ ምክንያት በብዙ የኦሮሚያ ከተሞች በአብዛኛው ያሉ ትምህርት ቤቶች ይህን እንቅስቃሴ እያደረጉ ናቸው። በየትኛቸው አካባቢዎች እነኝህ የተቃውሞ እንቅስቃሴዎች እየተካሄዱ ነው? ጉዳት ደርሷል ብለዋል። ሰው የሞቱ ሰዎችም እንዳሉ ገልጸዋል። በተጨባጭ በማስረጃ ያረጋገጣችሁት የደረሰ ጉዳት ምን ይመስላል? ትምህርት ቤቶችስ ይካሄዳሉ ወይ? በእነኚህ ተቃውሞም እየተደረገ ባለባቸው አካባቢዎች የዛሬውን ብቻ ብነግርህ ዛሬ ለምሳሌ በምዕራብ ደቡብ ምዕራብ ሸዋ ወሊሶ፣ አመያ በእነኚህ አካባቢዎች በምስራቅ አርሲ ኮኮሳ፣ ዶዶላ በምዕራብ ሸዋ በጀልዱ፣ በሽኩቴ በእነኚህ አካባቢዎች ላይ በአዳ በርጋ በነኚ ላይ በዛሬው ዕለት እንደተካሄዱ ሰላማዊ ሰልፍ እንዳካሄዱ መረጃ አለኝ። በእነኚህ በተካሄዱ ሰልፎቹ ውስጥ ደግሞ እንግዲህ ከቀድሞ ጀምሮ ያሉትን ምን ጉዳት ደረሰ የሚለውን ብናይ ከተጀመረ አስራ አንድ አስር ቀን ሊሞላው ነው። ዘጠኝ ሰዎች ሞተዋል። ለምሳሌ ከረሳ ጫላ፣ ምዕራብ ወለጋ ጉሊሶ፣ ጉቱ አበራ፣ ምዕራብ ወለጋ ጉሊሶ፣ ሚፍታ ዩኔዲ፣ በደኖ ደበላ፣ ጣፋ ሱሉልታ ወይዘሮ ዲሶ ሚልኬሳ ምዕራብ ሸዋ፣ ህልፈታ ገዛሀኝ ኦሊቃ፣ ኑረዲን አብዲ ሐሮማያ፣ ደጀኔ ሰርቤሳ ቶሌ ባንቱ፣ ኤቢሳ ቡቾ ፊንጫዋ፣ በቀለ ሰቦቃ አዳ አበርጋ፣ እነኚህ የሞቱ ናቸው። ከመቶ ሀምሳ ሰዎች በላይ ደግሞ ቆስለዋል። ወደ አምስት መቶ የሚጠጉ ሰዎች ታስረዋል። ከእነዚህ ውስጥ ለምሳሌ በዶዶላ የታሰረ አህመድ ሄቦ የሚባል በደንብ ዶሎ የታሰሩ አሉ። እነ መሰረት አባ በግንቢ፣ እነ ሰለሞን መኮንን፣ እነኚህ በፓርላማ ባለፈው የተወዳደሩ እና መንግስት ቂም የያዘባቸውንም ሰዎች ጭምር በዚህ ግርግር ውስጥ እያሰረ ነው። እና ከአምስት መቶ በላይ ደጋፊዎች፣ አባላት እየተያዙ ወደ እስር ቤት እየተወረወሩ ነው። በሰላማዊ መንገድ የተጠየቀው ጥያቄ በተኩስ የታጀበ ምላሽ እንዲሁም መግለጫ በቅርብ የኦሮሚያ ፖሊስ የሰጠው ምንድን ነው የሚለው የከሰሩ የፖለቲካ ድርጅቶች እና ፀረ ሕዝቦች የፈጠሩት ነው ይላሉ። ይሄ ትክክል ያልሆነ አባባል ነው። ጥያቄው ትክክለኛ ነው። ህጋዊ እንደሆነም ባለፈው ዓመት አባዱላ ገመዳን የመሰለ ባለስልጣን የተማሪዎቹ ጥያቄ ትክክለኛ እንደሆነ አምነዋል። አሁን በቅርቡም ደግሞ የኦሮሚያ ጨፌ አፈ ጉባኤ ጉራዩ ላይ የኦሮሞ ህዝብ የሚቃወመው ከሆነ የማይደግፈው ከሆነ ከሰማይ ወርቅ የሚያዘንብ እንኳ ቢሆን ተግባራዊ አይሆንም ብለው ተናግረዋል። በሌላ በኩል ደግሞ ስንመለከተው፣ ወደዳችሁም ጠላችሁም ይሄ ማስተር ፕላን ተግባራዊ ይሆናል፣ ይፈጸማል። እንዲህ ያሉትን ደግሞ ልክ እናስገባቸዋለን ይላል ሌላው ባለስልጣን። ደግሞ የተምታታ ነገር ነው በመሀሉ ያለው። ሌሎች የሚያነጋግሩ ጭብጦችም አሉ። የሚመለከታቸውን ክፍሎች እንጋብዛለን። በወሊሶ በሆሮ ጉዱሩ በሻኪሶና ሌሎች አካባቢዎች በአካባቢዎቹ ነዋሪዎች ለአሜሪካ ድምፅ የዛሬውን እንቅስቃሴ አስመልክቶ የገለጹትን ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዋች በዚህ ጉዳይ ላይ ያወጣውን ጨምረን በነገው ዕለት ይዘን እንቀርባለን። እናመሰግናለን አሉላ ለሪፖርቱ ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ2ና በ5 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ዝግጅት ነው አስተናጋጆች ሰለሞን ክፍሌና አዲስ አዲሱ አበበ ነን እስከ ምሽቱ አራት ሰዓት አብረን እንቆያለን አሁን ከእናንተ ከደረሱን አስተያየቶች እነዚህ ንዝማ እንደም ዋላችሁ ቢዎች ትዝታ በላቸው የአርበኞች ግንባር አቶ ታደሰ ብሩ የዋና ስራ አስፈጻሚ ስናገሩ ስጠየቁ ሰምቼ ነው። በጣም ነው የገረመኝ። በኢትዮጵያ ያለ ስክሪት ግን አናንሶ ማየት በጣም አስገራሚ ነው። ኢትዮጵያ ስክሪቷ ጠብቁ ስለሆነ አልሸባብ አንድ ነገር ልፈጽም አልቻለም፣ ለወደፊቱም አይፈጽምም። ስለ ብሔራዊ ያለ ክብረት ኢትዮጵያ ግን አስተያየት ሲሰጡ ግን በጣም አልታው ሲያቀርቡ ሰምቻለሁ። የኢትዮጵያ ብሔረ ብሔረሰቦች ደግሞ አልተከበረም። ውሸት ነው። አሁን የሚደረግ ያለ ያለው ነገር ከእውነት የራቀ ነው። ዜሬስልኝ ከአሜሪካ እንደምን አላችሁ? ቮይስ ኦፍ አሜሪካኖች ደህና ናቸው? የእናንተ የዘወትር አድማጫችሁ ነኝ። ያው እንግዲህ መቼስ የዚህ ቮይስ ኦፍ አሜሪካ ብዙ ሰው ኢትዮጵያኖች የሚከታተሉት እና በቂ ኢንፎርሜሽን የሚያገኙበት ነው። ከዚህ ሀሳብ መስጠት የፈለኩት ምንድን ነው ያው እንግዲህ የእሁድ ፕሮግራም ላይ ፕሮግራሙን የሚያጣፍጠው ከአዲስ አበባ ጥንቱ ጋዜጠኛ የታሪክ ሰው ንጉሴ ነው። ንጉሴ በጣም ተወዳጃችን ነው። በጣም እንወደው ነው። እንግዲህ የእሱን ፕሮግራም በየጊዜው የምንከታተል የምከታተል ሰው ነኝ። አሁን ምንድን ነው የፈለግኩት? ቀደም ስ- ንጉሴ ሲዲ አውጥቶ ነበርና ያን የንጉሴን ሲዲ ማግኘት እፈልግ ያለው እና የት በኩል ነው ማግኘት የምችለው? እባካችሁና የእሱ አፍቃሪና የእሱ ወዳጅ ነኝና የእሱ አድናቂ ነኝና የእሱን ሲዲ የማገኝበትን መንገድ እስቲ አፈላልጉ። በተለይ አዲሱ እንግዲህ የእሱን ዘወትር ፕሮግራም የምትከታተል የምትከታተልና የምትገናኝ ሰው ስለሆንክ ምናልባት ኢንፎርሜሽን ከሰጠኝ አድራሻህን ሰጠና በእኔ አድራሻ ብትልክልኝ ጥሩ ነው። እዚሁ አሜሪካን ዋሽንግተን ሲያስልነኝ ያለሁት ና አድማጫችሁ ነ በጣም ስማቸው እባላለሁ። ሰላም ለእናንተ ይሁን። መልካም ሰንበት። ጣኔሎ አያኖ እባላለሁ ከዚሁ ከአሜሪካ ነው። የአዲስ አበባ ማስተር ፕላን ጉዳይ አስመልክቶ ሰሞኑን የኦሮሞ ተማሪዎች ስላቀረቡት ቅሬታ ጉዳይ የኦፌኮ ዋና ጻፊ አቶ በቀለ ነጋ የሰጡትን መግለጫ መነሻ አድርገው ስማቸውን ያልገለጹት ግለሰብ የሰጡትን የተቃውሞ ሀሳብ ህዳር ሀያ ሶስት ቀን ሁለት ሺ ስምንት አመተ ምህረት ፕሮግራማቸው ላይ አስደመጣችሁን። ሀሳብ ሰጪ የተቃውሞ ሰልፉ ቅን ካለማሰብ እና ስውር አላማ ያነገበኝ ነው ካሉ በኋላ በሩቅ ርቀት ላይ የሚገኙት ቦጅ ብርመጂ እና የነጆ ህዝቦች ስለማያገባቸው እንደውም ሀሳባቸው ሊፈተሽ እንደሚገባ አሳስበዋል። በመሰረቱ የሀገሩን እድገትና ብልጽግና የማይሻ ሰው ባይኖርም የተቃውሞ አላማ ግን በልማት ሽፋን የገበሬው መሬት ያለ በቂ ካሳ በሀይል በመንጠቅ ጥቂቶች ሊከብሩበት አይገባም ነው ነው ይህ ግፍና መከራ ሳያንሶ ወላጆቻቸውንና የወገኖቻቸውን ችግርና ብሶጣን ግቦ በሰላማዊ መንገድ ድምጻቸውን ያሰሙትን ህጻናት ልጆቻቸውን በቂ ምላሽ ከመስጠት ይልቅ ያለ ርኅራይ በጥይት መደብደብ ለምን አስፈለገ ነው። በመጨረሻ ማሳሰቢያው ለከተማው መዘመንና ለገበሬው መሬት መነጠቅ ቅድሚያ ሰጥተው ተቃዋሚ የፖለቲካ ድርጅት መሪዎችን የኦነግ ታፔላ ከመለጠፍ ውጪ እንደ ዜጋ ምስኪኑ ገበሬ ስለ ወደፊት ህይወቱ ሊደረግለት ስለሚገባው በቂ ካሳ እንዲሁም ስለሚገደሉ ልጆቹ የተነፈሱት አንዳችም ነገር አልነበረም። ይህ ወገንተኝነትን ያጎላት። በመሆኑም እግዚአብሔር እሳቸውንና መሰል አሳሰብ ያላቸውን ሁሉ ቅን ልቦና እንዲሰጣቸው ይመኛለኝ። አመሰግናለሁ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ወደ ሁለተኛው አጋማሽ ተሸጋገርን። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በወዲያኛው ሳምንት መጨረሻ ሶስት የምስራቅ አፍሪካ ሀገሮችን ጎብኝተዋል። በጉብኝቱ ወቅት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል አብረዋቸው ተጉዘው ነበር። ጉብኝቱ እየተካሄደ ሳለም ብፁዕ ካርዲናል አቡነ ብርሃነየሱስ ከቪኦኤ ጋር ስፋት ያለው ቃል ምልልስ አድርገዋል። ስለ ዓለም አቀፍ ጉዳዮች፣ ስለ ኢትዮጵያና የጣሊያን ወረራ ዘመን፣ ስለ ሴቶችና ወጣቶች፣ ስለ ካቶሊካዊት ቤተ ክርስቲያን የውስጥ ጉዳዮች፣ እንዲሁም ሌሎች በርካታ ማኅበራዊና የመልካም አስተዳደር ጉዳዮች ተነስተዋል። ብፁዕ ካርዲናል አቡነ ብርሃነ ኢየሱስን ያነጋገራቸው ሰለሞን አባተ ነው። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል። እሺ አባታችን፣ በቅድሚያ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን ለሰጡን ጊዜ። ፕሮግራሙ በጣም የተጣበበ እንደሆነ ይሰማናል፣ እና እስቲ ወደ ዋናው ንግግራችን ከመግባታችን በፊት ብፁዕ አባታችን የቡራኬ ቃሎን ይስጡን። እሺ እንግዲህ እግዚአብሔር በእውነቱ የዚህ የአሜሪካ ድምፅ ተከታታዮቹን እንዲሁም ደግሞ አድማጮቹን በዛም ውስጥ የሚሰሩትን ሁሉ እግዚአብሔር ይባርካቸው፣ ይጠብቃቸው ላለው እና በዚሁም አጋጣሚ በማንኛውም ቦታ ሁሉ በምንሰራው ስራ ሁሉ እግዚአብሔርን በማስቀደም ከሰራን የእሱ ሰላም፣ የእሱ ጸጋ፣ የእሱ ራኪ ይበዛልናል እና በዚህ መንፈስ እኛም የሃይማኖት መሪዎች ሆንን ሌሎችም እንደዚሁም ደግሞ እናንተ የዚህ የሚዲያ ሰዎችም በዙ መንፈስ እንድትሰሩ እግዚአብሔር እንዲረዳችሁ እግዚአብሔር እንዲባርካችሁ ጸሎቴ ነው ብፁዕ አባታችን እግዚአብሔር ይስጥልን በጣም እርሶም የካርዲናልነት ሲመት ካገኙ በኋላም ለማግኘት ብዙ ሞክረን እንደዚህ ፊት ለፊት መገናኘት አልቻልንም በጣም ብዙ ሰው ተደስቷል እንግዲህ ዛሬ ካገኘሁት እንኳን ደስ ያሉት ማለት እፈልጋለሁኝ እግዚአብሔር ይስጥልን እንደሚታወቀው ይሄ ዲናልነት ማዕረግ በቤተ ክርስቲያናችን በተለይ ብፁዕ ቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ባለፈው የካቲት በሰጡን ጊዜም ሁልጊዜ እሳቸው የሚጠቁሙት በቤተ ክርስቲያን ውስጥ ኃላፊነት ሹመት ሳይሆን አገልግሎት ነው እና ለበለጠ አገልግሎት ነው ይሄ ኃላፊነት የተሰጠኝና ልክሳቸውም ሁሉ ደግሞ ደጋግመው እንደሚሉት እኔም ለማገለግለው ሕዝብ ለራሴም ቤተ ክርስቲያን ሆነ ከሌሎችም አብያተ ክርስቲያናት እንዲሁም ክርስቲያኖች ላልሆኑትም ወገኖች በሙሉ ጸሎት እንዲያደርጉልኝ ነው ሁልጊዜ የምለምነውና የበለጠ ማገልገል እንድችል ነው። ይሄ ኃላፊነት የተሰጠው እሺ፣ እንግዲህ ለምእመናን ሁሉ ይህንን አባታዊ ቅዱስ መልእክቶን አስተላልፋለሁኝ። ወደዚህ ወደ አሁኑ የአባ ፍራንሲስ የአፍሪካ ጉብኝት ጎራ ልበልና አንድ የሮማ ካቶሊካዊት ሊቀ ጳጳስ አፍሪካን ጉብኝቶ ያውቃል? አዎ፣ ለምሳሌ አሁን ያለሁበት ሀገር ኡጋንዳ የዛሬ ሀምሳ አመት ገደማ ሩሰሊቃነ ጳጳሳት ጳውሎስ ስድስተኛ መጥተው ጎብኝተው ነው። እነዚህን ሀያ ሁለት የዩጋንዳ ሰማዕታት ካቶሊካውያንም አንግሊካውያንም የሆኑ ናቸው። እነዚህን የቅድስና ማዕረግ የሰጡት የዛሬ ሀምሳ ዓመት እኚህ ሩሰሊቃነ ጳጳሳት ጳውሎስ ስድስተኛ የሚባሉ ናቸው። እና አሁንም እኚህ የተጋበዙት ይህንን ሀምሳኛ አመት ቅድስና የታወጀበትን አመት ወርቃዊ ኢዮቤልዩ ለማሰብ ነው። ከዛ በኋላ ደግሞ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ አሁን ቅዱስ ተብለዋል። እሳቸውም መጥተው ብዙ የአፍሪካ ሀገሮችን ጎብኝተዋል። ወደዚ ወደ ምስራቅ አፍሪካ ባይመጡም ርዕሰ ሊቃነ ጳጳሳት ቤኔዲክቶስ አስራ ስድስተኛ ወደ ቤኒን ወደ ካሜሩንና ወደ አንጎላም ሄደው ጎብኝተዋል። ስለዚህ ርዕሰ ሊቃነ ጳጳሳት ከሮም እየመጡ መጎብኘት ከጀመሩ ሀምሳ ዓመት በላይ ሆነዋል ማለት ይቻላል አባታችን ሌላው ከዚህ ከአቡነ ፍራንሲስ ጋር የተያያዘው ጥያቄ ለምንድን ነው በዚህ ጊዜ አፍሪካን መጎብኘት የመረጡት ወይም የፈለጉት ለምንስ ምስራቅ አፍሪካን መረጡ ከዩጋንዳ የቅዱሳኑ የቅዱስነት ዕለት መከበር የተለየ ምክንያት አላቸው አዎ እንግዲህ እንደሚታወቀው እኚህ ብፁዕ ርዕሰ ሊቃነ ጳጳሳት አቡነ ፍራንቼስኮስ ሐዋርያዊ ጉብኝት ነው የሚያደርጉት እና ከዚህ በፊት እንግዲህ ወደ እስያ ሄደዋል። ስሪላንካና ፊሊፒንን ጎብኝተዋል። ከዛ እንዲሁ አውሮፓ ውስጥም አንዳንድ ሀገሮችን እንደ አልባንያ፣ እንደ ክሮዋሲያ ያሉ ሀገሮችን ለመጎብኘት ሞክረዋል። ፈረንሳይም ሄደው ነበር። እዛ የተባበሩት አውሮፓውያን ፓርላማ ስትራስቡርግ ባለው ላይ ንግግር አድርገው ነበር። በቅርቡም ደግሞም ከዛም በፊት ወደ ደቡብ አሜሪካ ሄደዋል። በቅርቡም ደግሞ ኩባና አሜሪካንም ጎብኝተዋል። እና በሚሄዱበት ቦታ ሁሉ ሐዋርያዊ ጉብኝት ነው የሚያደርጉትና የወንጌልን ቃል ይዘው ነው የሚሄዱት ምንም እንኳን ቫቲካን ትንሿ የዓለም መንግስታት አባልም አገር ሆና ብትታይም ዋናው የእሳቸው ጉብኝት ሐዋርያዊ ጉብኝት ነው እና ወደ ምስራቅ አፍሪካ ለመምጣት ያሰቡት በመጀመሪያ ቅድም እንዳልኩት ኡጋንዳን ለመጎብኘት ነበረ፣ ግን ኡጋንዳ ከደረሱ ለምን ግለ መንገድ ሆን ኬንያን አይጎበኙም? ከዛ ደግሞ እሳቸው ትኩረት የሰጡት መካከለኛው አፍሪካን ሪፐብሊክ ነው። የሀገር ሰላም ካጣ ብዙ ጊዜ ሆኖታል እና ሕዝቡም ብዙ ችግር ላይ ነው ያለው ብዙ ስደተኛም አለው እና ያንንም ሀገር ለመጎብኘት እና ለሰላም ለመጸለይ ነው እሳቸው። እና እንግዲህ ይህንን በአጋጣሚ የምስራቅ አፍሪካን እንግዲህ የተመረጠው ለኡጋንዳ ብለው ሲመጡ እግረ መንገዳቸውን ኬንያን ጎበኙ። እንዲሁም ደግሞ ኬንያ ላይ እንደሚታወቀው ብዙ ዓለም አቀፋዊ ድርጅቶች ሁሉ አሉ። እዛም ላይ ሁሉ ንግግር አድርገዋል። ምናልባት በኋላ መነጋገር እንችላለን። እና በኋውንም እንግዲህ ማሳረጊያው ወደ መካከለኛ አፍሪካ ሪፐብሊክ ይሆናል። ለመሆኑ ብፁዕነታቸው ኢትዮጵያን እንዲጎበኙ ጥያቄ ቀርቦላቸው ነበር? ኢትዮጵያ ውስጥ ቁጥሩ ቀላል ያልሆነ ካቶሊክ ምእመን ነው ያለው። አዎ፣ ዋናው ነገር በእውነቱ በመንግስት በኩል ክቡር ፕሬዚደንት ሙላቱ ተሾመ አንድ ሁለት ጊዜ ግብዣውን አቅርበዋል። እነሱን የሚያቀርቡት የቫቲካን አምባሳደሮች በሚለዋወጡበትና የሹመት ደብዳቤያቸውን በሚሸጡበት ጊዜ ይህን ጥያቄ አቅርበዋል። ሪሰሊቃነ ጳጳሳት ለምን ኢትዮጵያን አይጎበኙም በማለት አቅርበዋል። እኛ ካቶሊካውያንም ይህንኑ ግብዣ ወደ ቫቲካን አቅርበናል። ከዛም የበለጠ ደግሞ ቅድም እንዳልኩት ሪሰሊቃነ ጳጳሳት ፍራንቼስኮስ አቡነ ፍራንቼስኮስ አውሮፓ ፓርላማ ላይ ተጋብዘው ሄደው ንግግር ካደረጉ እንዲሁም ደግሞ በአሜሪካ በኮንግሬስ ንግግር ካደረጉ እንዲሁም ከ በተባበሩ መንግስታትም ንግግር ካደረጉ ለአፍሪካ መንግስታት ደግሞ በአፍሪካ ህብረት ተገኝተው ንግግር ቢያደርጉ መልካም ነው የሚለውን ለአፍሪካ ህብረት ኮሚሽን አቅርበን የአፍሪካ ህብረት ኮሚሽንም እሳቸውን ለመጋበዝ ያስባል እያቀደም ነው። ግን ዋናው እኝህን ርዕሰ ሊቃነ ጳጳሳት ጥቂቶች ብቻ ሳይሆኑ መላው የኢትዮጵያ ህዝብ ሊጋብዝ ይገባል። ለዚህም እንግዲህ የመላው ኢትዮጵያም ህዝብ ጥያቄ ይሆናል ማለት ነው እና ይሄ ሁሉ ከተሟላ እና እግዚአብሔር እድሜ ከሰጣቸው ሊጎበኙ ይችላሉ እንደሚታወቀው ከቫቲካን ርዕሰ ሊቃነ ጳጳሳት ማንም የአፍሪካን ቀንድ የጎበኘ የለም። አፍሪካ ቀንድ ስል ኢትዮጵያን፣ ሶማሊያን፣ ጅቡቲን፣ ኤርትራን፣ ደቡብ ሱዳን፣ እነዚህ የጎበኘ የለም እና አሁን ደግሞ ኢትዮጵያ በእውነቱ የአፍሪካ ዋና አስተናጋጅ ሀገር እየሆነች በመጣችበት ጊዜ ይሄም ግብዣ ሊደረግ መልካም ይሆናል ብዬ ገምታለሁ። በነገራችን ላይ ቅዱስነቶ የሌሎች ኢትዮጵያውያንም ግብዣ መሆን አለበት ሲሉ አንድ ትዝ ያለኝ ነገር ብፁዕነታቸው በሚሄዱባቸው አካባቢዎች ሁሉ በሚመሯቸው የጸሎት ስነ ስርአቶች ላይ ካቶሊካውያን ወይም ክርስቲያኖች ብቻ ሳይሆኑ የሚገኙት የሌሎችም እምነት ተከታዮች ሁሉ እየተገኙ ግዙፍ የሆኑ የጸሎት ስነ ስርአቶችን ነው የሚያካሂዱትና ከካቶሊካዊ ቤተ ክርስቲያን ወጣ የዓለም ተጽዕኖ ያላቸው አባት ይመስላሉ በዓለም ዙሪያ ሲታይና፣ እንግዲህ ጥያቄው ለሁሉም ይደርሳል የሚል ሀሳብ አለኝ። እርግጥ ነው እንዴ በተለይ ኢትዮጵያን በምናነሳበት ጊዜ ትልቋ እናት ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ርእሰ ሊቃነ ጳጳሳት እዛ ፓትርያርኩ፣ ፓትርያርክ ማቲያስ እሳቸውም እንግዲህ ሊጋብዙ ይገባል። ሌሎችም ደግሞ ሙስሊሞችም አሉ፣ የእስልምና ጉባኤ አለ፣ እንዲሁም ደግሞ መካነ ኢየሱስ እና የወንጌላውያን ህብረት አለ። ያ ሁሉ በእምነት ስር የታቀፉ ብዙ አብያተ ክርስቲያናትና እንዲሁም የሃይማኖት ተቋማት አሉና እነዚህም ብዙን ጊዜ ለብዙ ጉዳዮች እርስ በርስ የምንገናኝ ስለሆነ እኚህም ርዕሰ ሊቃነ ጳጳስ በሚመጡበት ጊዜ ልክ ነቢ ላይ እንዳደረጉት የሁሉንም እምነት ተከታይ ሰዎች አነጋግረዋል እና ክርስቲያኖችን ብቻ ሳይሆን ሙስሊሙንም፣ እንዲያውም ኬንያ ላይ ሂንዱ፣ ሲክ፣ ሌሎች ሃይማኖቶችም ነበሩ። እነሱንም አነጋግረው ሃይማኖት በህብረተሰብ ውስጥ ትልቅ ቦታ አለው። ይሄም ቦታው በኛ ህብረት፣ በሃይማኖቶች ህብረት ይበልጥ ሊገለጽ ይገባል እና ሀይማኖቶች የሚያስተምሩት የወንድማማችነት ፍቅር በተለይ እሳቸውም አሁን ትኩረት በሚሰጡት ተፈጥሮ የጋራችን የጋራ እንደሆኗ መጠን ዓለም ምድር አብረን ልንንከባከባት ይገባል በሚለው ላይም ሁሉ ሃይማኖት የሚስማሙበት ስለሆነ እነዚህ በጋራ ሃይማኖቶችንም ለማስተባሰብ አብሮም ለመምከር እድል ይሰጣል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። የኢትዮጵያ ሴቶች መብት ማዕከል በእንግሊዝኛው ሕፅሮት ክሩ ከጥቂት ወራት በፊት ከኢትዮጵያ እስር ቤት የተለቀቀችውንና በቅርቡ ወዲህ ወደ ዩናይትድ ስቴትስ የመጣችውን ጋዜጠኛና መምህርት ርዕዮት ዓለሙን ለማክበር ልዩ ስነስርዓት አካሂዷል። ቆንጅታዬ ተከታትለዋለች። ከአራት ዓመታት በላይ በኢትዮጵያ እስር ቤት ቆይታ ከጥቂት ወራት በፊት የተለቀቀችው ጋዜጠኛ ርዕዮት ዓለሙ ከእህቷ ከእስከዳር ዓለሙ ጋር በቅርቡ ወደ ዩናይትድ ስቴትስ መምጣታቸው ሲታወቅ ርዕዮት ከዚያ ወዲህ በይፋ በአካል ተገኝታ ለህዝብ የታየችበትና ንግግር ያደረገችበት የመጀመሪያ ዝግጅት ነበር የትናንቱ። ኢትዮጵያ ሴቶች ማዕከል ርዕዮትና እስከ ዳር ወደ ዩናይትድ ስቴትስ እንዲመጡ በተለይም ርዕዮት በእስር ላይ ሳለች ጀምሮ ለታመመችበት የጡት ህመም ሕክምና ታገኝ ዘንድ እንድትመጣ የጋበዛት ክሩ በዋሽንግተን በሚገኘው ሆቴል ባደረገው የአክብሮት መግለጫ የምሳ ዝግጅት የድርጅቱ አመራር አባል ወይዘሮ ገነት ደርቤ እንደዚህ ሲሉ አስረድተዋል። ርዕዮት ዓለሙን ጀግናዋ ወጣት ጋዜጠኛ ከነበርሽበት እስር ነጻ ወጥተሽ እንዲሁም በተሻለ የጤና ሁኔታ ሆነሽ እንኳን በእኛ ወገኖችሽ መሀል ተገኘሽልን በማለት እንኳን ደህና መጣሽ እላለሁ። እንዲሁም እህቷ ውጣ ውረዱን አብራ የተካፈለች እስከ ዳር እንኳን ደህና መጣሽ ማዕከላችን፣ ሁለታችሁንም አይዟችሁ፣ ከጎናችሁ ነን እንላለን። ለሌሎች እንደሷ ለነጻነት መስዋዕትነት እየከፈሉ ላሉትም ወገኖቻችን አብረታች ይሆናል ብለን እናምናለን። በዚህ ዝግጅት ላይ ጋዜጠኛ ሪዮትን ለታዳሚው እንዲያስተዋውቅና ስለ እሷ እንዲናገር የተጋበዘው አርቲስት አክቲቪስት፣ ታማኝ በየነ በኢትዮጵያ ቴሌቪዥን በተለያዩ ዘጋቢ ወይም ዶክመንተሪ ፊልሞች ላይ ስለ ኢትዮጵያ ሴቶች ትግል ታሪክ ሲሰራ ማርታ መብራቱና ቀሺ ገብሩ ስለተባሉ ታጋዮች የተሰሩትን ዘጋቢ ፊልሞች ለታዳሚው ካሳየ በኋላ የቀሺ ገብሩን ታላቅ ጀግንነት ከውጊያዋ በላይ ለነሱ ትልቅ ያደረጋት በደርግ ተይዛ ኢንተርቪው ስትደረግ ነ እና ህዋት ከእርሻ ላይ ወጣቱን እያስገደደ ያሰማራል ስትባል ሐሰት ነው አለች። በድርግጅ ሆና ይህን ያሳዩንና፣ እውነትም ጀግና ነች። ታዲያ ይሄ ጀግንነች ሌሎች ኢትዮጵያውያን ሲያደርጉት ለምን ወንጀል ይሆናል? ከአሸባሪው ግንቦት ሰባት ሆነ ከሌላውም ጋር ሰርተሻል ስትባል፣ በፍጹም ይቅርታ ጠይቅ ስትባል፣ በፍጹም ብላ የቆመችን ርዕዮት አምስት ዓመት ለማሰር ያስገደዳቸው ምንድን ነው? እውነትን ይዛ በመቆሟ ሊያከብሯት ሲገባ ከነህመሟ ህክምና መከልከላቸው ለምን በእነሱ መለኪያ ጀግና ማለት እንዴት ነበር ባመኑበት ጸንቶ የሚያምኑበት መናገር ከሆነ ሪዮት የሁሉም ጀግና ናት የሁላችንም ጀግና ናት የጡት ህመም ለአብዛኞቻችሁ ሴቶች ምን እንደሆን ታውቃላችሁ ምርጫዋ ሁለት ነበር አንድ ይህን አስደንጋጭ የህመም አይነት ቶሎ ለመገላገል እነሱ የሚሉትን መቀበልና ወጥቶ መታከል ሁለተኛው አማራጭ ግን ከነ እምነት ሞትን መቀበል ይሄን ነበር የመረጠችው ካንሰር ሊሆን ይችላል ተብሎ በሚጠረጠረው በሽታ ውስጥ ይቅርታ ጠይቂና ውጪ ነው ያሏት ከነ ህመሜ ከነ እውነቴ እሞታለሁ ብላ ነው የቆመች ቁሙና አጨብጭቡላት ሪዮት ወደ ዩናይትድ ስቴትስ እንድትመጣ በተለይም ደግሞ እስር ቤት ከነበረችበት ጊዜ አንስቶ አሳሳቢ ሆኖ ለቆየውን የጡት ሕመም ጥሩ ሕክምና እንድታገኝ የጋበዛትን የኢትዮጵያ ሴቶች የመብት ማዕከል አመስግናለች። በዚህ ቦታ እንድገኝ በሰላም ጠብቆ በጤና ጠብቆ ብርታት ሰጥቶ እዚህ ላደረሰኝ እግዚአብሔር እጅግ እጅግ በጣም አድርጌ አመሰግናለሁ። በእናንተ ፊት በመቀጠል ቤተሰቦቼ መከራዬ ሁሉ መከራቸው ሆኖ አብረውኝ በመቆም ስንቅ ከማመላለስ ያንን ፈታኝ የቃሊቲ መንገድ እና ፀሐይ ከመቋቋም ጀምሮ ሌሎች ብዙ ነገሮችን በማድረግና በመሆን አብረውኝ ስለነበሩ በጣም አድርጌ አመሰግናቸዋለሁኝ። ብዙ ነው እንግዲህ የሚመሰግነው። ከኔ ጋር የነበሩ ሰዎች በጣም ድርጅቶች ብዙ ናቸው። ጋዜጠኞች ስለ እኔ ብዙ ጽፈዋል፣ ብዙ ተናግረዋል፣ የተታግለዋል። ስለዚህ እጅግ በጣም አመሰገናቸዋለሁ። በሀገር ቤት እና በውጭ የሚገኙ የተቃዋሚ ፓርቲ አመራሮች፣ አባላት፣ ደጋፊዎች እንደዚሁ ከጎን የነበሩ ሰልፍ በመጥራት በተለያየ መንገድ ይህን ላደረጉት በሙሉ እጅግ አድርጌ እንደማመሰግናቸው ልናገር ወዳለው ደግለሚፍ ደግሞ አሁን እዚህ ባለሁበት ሁኔታ ህክምናዬን እንድትከታተል ሙሉ ወጪውን በመቻል እያደረጉት ላለው ነገር ምስጋና በጣም የላቀ ነው። ሆነ ማስተላለፈው መልክት መቼም ይኖራል ና ጥቂት ል ፈልጋለሁ። አንድ ዮናስ ይመስለኛል ጋዜጠኛ ዮናስ የሚባል አንድ ግጥም አለው። ግጥሙ በትክክል በለዋል በለውን እንጃ ሀሳቡ ልንገራችሁና የመታኝን ድንጋይ ምነው ባነሳሁት ልጅንም እንደኔው ሲመታው አየሁት ይላል። ሚቀጥለው አመት ከዛም እንደገና ወገኖቻችን በረሃብ እንዳይጋለጡ ካሰብን ምን መሆን አለበት? የነዚህ ሁሉ ችግሮች ምንጭ እና ችግሩ ሲፈጠር ደግሞ ለመከላከል ፈቃደኛ ያልሆነውን መንግስት ማንሳት አለብን። ድንጋዩ እሱ ነው ለእኔ። እዚህ የቅርብ ጊዜ ነገሮችን እንኳን ብንነጋገር፣ ለምሳሌ ከአዲስ አበባ ማስተር ፕላን ጋር በተያያዘ ተቃውሞ እያሰሙ ያሉ የኦሮሞ ተማሪዎች ላይ እየተፈጸመ ያለውን ግብታ ያላችሁ። አምናም እንደዚሁ ልጆች ሰልፍ ወጥተው ሞተዋል፣ ተገድለዋል፣ በተመሳሳይ ጥያቄ በጥስጣሽ ትግሎች በየቦታው እያደረግን ወደ አንድነት ሳንመጣ አሁንም ድንጋዩ ካልተነሳ በቀር ነገም ይሄ ችግር ይቀጥላል። ነገም ሰዎች ሰልፍ ይወጣሉ፣ ነገም ይገደላሉ። የከፋፍለ ግዛ አካሄዱ ምን እየፈጠረ እንደሆነ ታያላችሁ። ዛሬ የአማራ ተወላጆች በየትኛውም የኢትዮጵያ ክልል ሊኖሩ እየቻሉ አይደለም። ለክልል መንግስታት የሚዘራው የፕሮፓጋንዳ መርዝ አለ። እነሱ ሌሎች ሰዎችን እያፈሩ እየተባበሩ በሀገር እንዳይኖሩ እየተደረገ ነው፣ እየተገደሉ ነው። ምንምን አይነት አሰቃቂ ፎቶዎችን በየሶሻል ሚዲያው እንደምናይ ሁላችሁም የምታውቁት ነገር ነው። ለእኔ ኢትዮጵያም ተኝታ ትልቅ ድንጋይ ተጭኖባት ነው የምትታየ። የሆኑ ሰዎች በግራ በኩል ያለውን ይሄ ብቻ ነው የሚመለከተን ብለው ለማንሳት ይሞክራሉ፣ የተወሰኑት በቀኝ በኩል ያለውን፣ የተወሰኑት ምናምን። እንደዛ አይደለም መሆን ያለበት፣ ሁላችንም ነን የሚያገባን። ያልተነካ የህብረተሰብ ክፍል የለም። ምናልባት መጠንና አይነቱ ሊለያይ ይችል ይሆናል እንጂ። ስለዚህ አንዳችንም የሌላችንም ህመም ነው። እንደ አንድ ሀገር ልጆች ልመና ጭምር ነው ማቀብረው ተው ለኢትዮጵያውያን በሙሉ ማለት ነው። የሪዮት አለሙ እህት እስከ ዳር አለሙ በሪዮት እስር ቤተሰባቸው ያሳለፈውን እንዲህ ስትል ነበር ያስረዳችሁ። አንድ አመት ከስምንት ወር ያህል ሪዮትን አላየኋትም ነበር። ስንት ጊዜ በር ላይ ደርሳለሁ፣ እናቴ አደርስላታለሁ፣ እመለሳለሁ አላያት በር ላይ ደርሳችሁ አንድ አጥር ሽቦ እህትን እንዳታያት የሚከለክል መንግስት ማለት ነው። ብዙ ሐዘን ላብዛባችሁ። መጨረሻ ላይ መናገር የምፈልገው ነገር ጉዳይ ያው የኢትዮጵያ ሴቶች መብት ማዕከል በሴቶች መብት ላይ ለመስራት መሰብሰባችሁ አክብሮቴ ልገልጽ ፈልጋለሁ። በተለይ ግን በእኛ ሀገር ሁኔታ ሴት ልጅ ማለት ለቤተሰብ ምን ማለት እንደሆነች ያው ይገባችኋል። ትልቅ ነገር ነው። እንግዲህ ይቺ ሴት ነች እናትም እህትም ልጅ የሆነች ሴት ነች። ከቤተሰብ ውስጥ የምትጎለው እኛን እንደ አንድ ተጠቂ ሪዮት በመጉደሏ ምክንያት ቤተሰባችን እንዴት ጨለማ ውስጥ እንደነበረ ህያው ምስክር እኔ ነኝ። እማዋይሽ አለምን ከልጇ ከናርዶስ ጋር ማንሳት እችላለሁ። እማዋይሽ የእድሜ ልክ ፍርደኛ ነች። እማዋይ ስትታሰር ናርዶስ የ14 ዓመት ልጅ ነበረች። ልጇ ትምህርቷ ላይ ቀጥላ ጥሩ ደረጃ መድረስ የሚገባት ፍሽ ይኸው ለስምንት ዓመታት ለእናቷ ስንቅ እያመላለሰች ነው ያለችው። ሰርካለምን ማንሳት እንችላለን እስር ቤት ወልዳ እስር ቤት ታረሳ። በዛ አስቀያሚ ሁኔታ ሌሎች ሌሎች ብዙዎችም የሮት ክፍሌ፣ ጫልቱ ታከለንም ጭምር እኔም እንደ ሪዮት እህት እንደ እስረኛ ቤተሰብ የደረሰብኝም ብዙ ሰዓት ይበጃል። በጥቂቱ ብነግራችሁ የሪዮት እህት በመሆኔና ስለ ሪዮት ለመናገሬ ኢንተርቪዎች በመስጠቴ ኢትዮጵያ ውስጥ ስራ እንዳልሰራ ነው የተደረገው። እኔ አይደለውም፣ የእኔ ጓደኞች ድብደባ ተፈጽሞባቸዋል። እንግዲህ በአሁኑ ሰዓት ያለችው ኢህአዴግ የሚመራት ኢትዮጵያ ይች ነች። አስሮ እንኳን አይተው ቤተሰብንም ነው የሚያስረው። ኢኮኖሚካሊ ማዳከም ይፈልጋል። ሞራላችሁ እንዲሰበር ይፈልጋል። እስረኛው ላይ ብቻ አይደለም ይሄ ነገር የሚቆመው እና እንደ ሴቶች መብት ማዕከል ሴቶች እስረኞች ላይ ብትሰሩ ትንሽ ምክር ናመንገር ፈልጌ ነው። እግዚአብሔር ይስጥልኝ። አመሰግናለን። ሪዮት አለሙን ከዝግጅቱ በኋላ ፎቶ ለመነሳት ለመተዋወቅ ይረባረብ በነበረው ታዳሚ መካከል አጥር ላለ ቃለመጠይቅ አግኝቻት ነበረ የጡት ሕመሟን አስመልክቶ ጠይቄያት አለው ከካንሰር ነጻ የመባሏን መልካም ዜና ነግራኛለች። ይሁን እንጂ በጡቷ ላይ ላለው እብጠት በቅርቡ ለቀዶ ጥገና ቀጠሮ ያላት መሆኑን ገልጻልናለች። ለእኛ እግዚአብሔር የሰጠው ነገር ነው። አንድ ሚሊዮን ሶስት መቶ ሀምሳ ሺህ ብር ነው። ይህን ቦታ የገዛ ነው። ይሄ ሲግኔቸር ነው። ሲልቨር ስፕሪንግ ላይ የኢትዮጵያ ኮሚኒቲ ይህንን ቦታ ባንዲራ ማብለብለብ ትልቅ ኩራት ነው ሪሊ ጽህፈት ቤቱ በዲሲዋ ቅድስት ማርያም ቤተ ክርስቲያን የነበረው የኢትዮጵያን መረዳጃ ዕድር ዛሬ የራሱን ቤት ገዝቶ ባለፈው እሁድ አስመርቋል። የተናገሩት ሊቀመንበሩ አቶ ታደላወቀና ኦዲተሩ አቶ አክሊሉ መኮንን ናቸው። በነገ ኢትዮጵያን በአሜሪካ ፕሮግራም በስፋት ይቀርባል። ክፍል አንድ ዝግጅት በ19 በ22ና በ25 ሜትር ባንድ እስካሁን እስከ አራት ሰዓት ያሰማነው የአማርኛ ፕሮግራም እዚህ ላይ ተፈጸመ። ነገ ከምሽቱ ሶስት ሰዓት እንደገና እንገናኛለን ከባልደረባ የሰለሞን ክፍሌ ጋር አዲሱ አበበ ነኝ። ሰላም ደናደሩ። የትግርኛው ፕሮግራማችን ይቀጥላል።